ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ጥቅምት 22 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። Goods, www. ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንዲህ አይነት ነገር አደረገ የሚባል ነገር ከፓርቲው ሀሳብ ውጭ የሆነ ነገር በኃይለ ማርያም ደሳለኝ ስም እኔ ማውቀው ነገር የለም። አድርግ የተባለውን ያደርጋል የምለው ሰዎች የምሉበት ምክንያት ከዚህ የተነሳ ነው፣ ካለው ኤቪደንስ የተነሳ ነው። በዩናይትድ ስቴትስ በሚዙሪዋ ሴንት ሉዊስ ዩኒቨርሲቲ የፍልስፍና ፕሮፌሰር ዶክተር ተድላ ገብረ ኢየሱስ ናቸው። ደህና አይደለም ከሀገራችን የወጣ ነው። ተገፍተን ነው የመጀመሪያው ዓመት ተሳትፈን ከዛ በኋላ ተገፍተን ነው ከሀገራችን እንድንወጣ የተደረገ ነው። ወተን ደግሞ ዝም ብለን አንቀመጥም። የሀገራችን ሁኔታ ይመለከተናል። ዶክተር ዲማኖጎ የቀድሞው የኢትዮጵያ የማስታወቂያ ሚኒስትር አሁን የኦሮሞ ዲሞክራሲያዊ ግንባር ምክትል ፕሬዚደንት ናቸው። እንደማናቸውም ኢትዮጵያ አንድ ድምፅ አለ። ያን ድምፅ ናሰማሉ። ይሄ ድምፅ ደግሞ በጊዜ ና በእድሜ ገደብ የለውም። ስለዚህ ህይወት እስካለፈ ድረስ ማናችንም ቢሆን አስተዋጽኦ የማድረግ ኃላፊነት አለብን። ሻለቃ ዳዊት ወልደ ጊዮርጊስ የቀድሞው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትር፣ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ አሁን የአፍሪካ የስትራቴጂና የደህንነት ጥናቶች ተቋም ዳይሬክተር ናቸው። በምሽቱ ፕሮግራም ሰፊ ዝግጅት አለን። ጤና ይስጥልን። አዘጋጅና አስተናጋጆች ጽዮን ግርማና፣ ጤና ይስጥልን እኔም ሰሎሞን አባተንን አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም፣ እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢጣሊያ ከሦስት ወራት በኋላ እንደገና ሌላ ከባድ ርዕደ ምድር ማዕከላዊ ግዛቷን ሰብቋል። በሪችተር መመዘኛ 6 ነጥብ 6 የተመዘገበው የመሬት ነውፅ ዛሬ ማለዳ በተለያዩ የሀገሪቱ አካባቢዎች ሕንጻዎችን አፈራርሷል። በትንሹ 20 ሰዎች ቀላል ጉዳት ደርሶባቸዋል ሲል የኢጣሊያ የሲቪሎች ደህንነት ጥበቃ ባለሥልጣን አስታውቋል። በሰው ሕይወት ላይ አደጋ ያልደረሰውም በተራራማው አካባቢ የሚኖሩ ሰዎች ከሁለት ሳምንታት በፊት የርዕደ ምድር ምልክቶችን ካዩ በኋላ አካባቢውን ለቀው በመውጣታቸው ነው ተብሏል። ከኖርሲያ ሰሜን 6 ኪሎ ሜትር ርቀት ላይ የተፈጠረው የከባዱ የመሬት መንቀጥቀጥ ስሜት 117 ኪሎ ሜትር ርቆ ሮም ከተማ ተሰምቷል ተብሏል። የዲሞክራቲክ ፓርቲው ለፕሬዝደንትነት በእጭነት ያቀረባቸው ሂለሪ ክሊንተን ኤፍ ቢ አይ ከኢሜይል ምርመራው ጋር በተያያዘ ተገኝቷል የተባለውን አዲስ መረጃ እያጤነው መሆኑን ያሳወቀበት ጊዜ ያልተጠበቀና ሕሊናን የሚረብሽ ነው ሲሉ ጠርተውታል። ሂለሪ ክሊንተን ትናንት ዴይተን ቢች ፍሎሪዳ ባካሄዱት ዘመቻቸው ላይ ያን የመሰለ መግለጫ በውሱን መረጃና ምርጫው በተቃረበበት ሰዓት ላይ ይፋ ማድረግ በጣም የሚገርም ነው ሲሉ ለደጋፊዎቻቸው ተናግረዋል። ያም ሆኖ ግን ይህን ታሪካዊ ምርጫ አስር ቀናት በቀሩት ጊዜ ውስጥ ለጫጫታና ለረብሻ እንዲውል አንፈቅድም ሲሉ አክለዋል። ምርጫው መሆን ያለበት ልንፈጥረው ስለምናስበው ሀገር፣ ስለ ልጆቻችንና ስለ ልጅ ልጆቻችን ደህንነት ነው ብለዋል። ክሊንተን በንግግራቸው የዩናይትድ ስቴትስ ፍትህ ሚኒስቴር ባለሥልጣናት በትናንትናው ዕለት ኤፍቢአይ ኮንግሬሱን ምርጫው ሲቃረብ ስለ አዲሱ የኢሜል ግኝት ያሳወቀው ከሚኒስቴሩ አሰራር ውጭ ነው ሲሉ የፌዴራሉን ቢሮ ዲሬክተር ጄምስ ኮሜን አስጠንቅቀዋል። የኤፍቢአዩ ዲሬክተር በበኩላቸው ግን መስሪያ ቤታቸው ቀደም ሲል ባቀረበው ሪፖርት ላይ ጉዳዩ ተመርምሮ አልቋል ሲል ኮንግሬሱን በማሳወቁ አዲስ ግኝት ከተገኘም ያንን ማወቅ ይኖርበታል በሚል መሆኑን አብራርተዋል። ከታሊባን ጋር የሚፋለሙት የአፍጋኒስታን ጸጥታ ኃይሎች በአውሮፓውያኑ ዓመት 2016 የመጀመሪያዎቹ ስምንት ወራት ጊዜ ውስጥ 15,000 አባሎቻቸውን አጥተዋል፣ 5523 የሚሆኑ ሌሎች ጉዳት ደርሶባቸዋል ሲል ጉዳዩን በቅርበት የሚከታተል የዩናይትድ ስቴትስ መንግስት መስሪያ ቤት አስታውቋል። ኤጀንሲው በተጨማሪም ያቺ በጦርነት የዳሸቀች ሀገር እስካሁን በዓለም አቀፍ እርዳታ ያገኘችው ድል ሊሸረሸር ይችላል ሲልም አስጠንቅቋል። የአውስትራሊያ ምክር ቤት በጀልባ ሀገሪቱ የገባ ማንኛውን ፍልሰተኛ የመኖሪያ ፍቃድ፣ የጉብኝት ወይም የንግድ ፍቃድ ሊያሰጠው የሚችል ቪዛ እንዲታገድ የሚያደርግ ህግ ለማውጣት በመጪው ሳምንት ድምፅ ይሰጣል ተብሎ ይጠበቃል። ጠቅላይ ሚኒስትሩ ማልከም ተንበል ይህን ለዕድሜ ልክ የሚዘልቅ እገዳ ዓላማ ፍልሰተኞችን ወደ አውስትራሊያ በህገ ወጥ መንገድ የሚያሸጋግሩ ሰዎችን ተግባር ለማጨናገፍ ነው ብለዋል። ጦርነቱ ያለው በመንግስት በሚወከሉ የአውስትራሊያ ህዝቦችና ሰዎችን በህገ ወጥ መንገድ ወደ ሀገር በሚያስገቡ ወንጀለኛ ቡድኖች መካከል ነው ሲሉም ጠቅላይ ሚኒስትሩ ዛሬ አስረድተዋል። ዓላማው የታቀደው የህገ ወጥ አስተላላፊዎችን ስራ ለማስቆም ቢሆንም ታዲያ ይበልጥ የሚጎዱት የአፍሪካ የእስያና የመካከለኛው ምስራቅ ፍልሰተኞች ይሆናሉ ሲሉ የስደተኞች ጉዳይ ኃላፊዎች ይመክራሉ። ቱርክ ካለፈው ሐምሌ የከሸፈው መፈንቅለ መንግሥት ጋር በተያያዘ ተጨማሪ አስር ሺህ የመንግሥት ሠራተኞችን ከሥራ አባራለች። ይኸው ምሁራን፣ መምህራንና የጤና ሠራተኞችን ከሥራ መታገድ የሚገልጸው መመሪያ ይፋ የተደረገው ትላንት ምሽት ነው። ከከሸፈው የመንግሥት ግልበጣ ጋር በተያያዘ ቱርክ ቀደም ሲል ሰማንያ ሺህ ሠራተኞችን ያባረረች ሲሆን ከሰላሳ ሺህ በላይ አስራለች። የሀገሪቱ ፕሬዚደንት ረሴፕ ታይፕ ኤርዶጋን ለመፈንቅለ መንግሥቱ ሙከራ በተደጋጋሚ የሚከሱት እዚህ በዩናይትድ ስቴትስ በስደት ላይ ያሉትን የሃይማኖቱን መሪ ፌቱላ ጉሌንን ነው። እርሳቸው ግን እጃቸው እንደሌለበት ይናገራሉ። በመጨረሻም ሳዑዲ አረቢያ ከአረብ ራቢጣ ብሔራዊ ቡድን ጋር ለ2018ቱ የዓለም እግር ኳስ ዋንጫ ማጣሪያ በምታደርገው ግጥሚያ ወቅት የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ሊያደርስ አቅዶት የነበረውን አሸባሪ የቦምብ ጥቃት አክሽፍ ያለሁ ትላለች። ጨዋታው የተደረገው ከሦስት ሳምንታት በፊት ነው። ከከሸፈው የቦምብ ጥቃት ሴራ ጋር በተያያዘ ተጠርጥረው በቁጥጥር ስር የዋሉት ባዕዳን ዜጎች ሁለት ፓኪስታናዊ፣ አንድ ሶሪያዊና አንድ ሱዳናዊ ናቸው። ጅዳ ከተማ የሚገኘው የአልጃዋራ ስታዲየም 62 ሺህ ተመልካቾችን ያስተናግዳል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700ና በ15785 ኪሎ ኸርዝ በ22 ሜትር ባንድ በ15615 እና በ13860 ኪሎ ኸርዝ በ25 ሜትር ባንድ በ11720 በ12040 በ12110 በ12130 በ12140 እና በ13775 ኪሎ ኸርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2009 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ አሜሪካ ውስጥ በተለያዩ ከተሞች የሚኖሩ የወላይታ ተወላጆች የሆኑት ዶክተር ተድላ ገብረ ኢየሱስ፣ ሲቪል ኢንጂነሩ አቶ ፖላ ንጋቱና በግል ስራ ላይ ያሉት አቶ በርገና ሜንታ ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ ሕዝብ የዕለት ተዕለት ህይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምጽ ዶክተር ተድላ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ባሉበት ግልጽ ደብዳቤ አንድም እንደ ጠቅላይ ሚኒስትር ስልጣንና አቅሙ ካሎ ይህንን ይህንን ያድርጉ ካልቻሉ ደግሞ ፈጥነው ይልቀቁ ሲሉ ጽፈዋል። የውይይታችን የመጀመሪያ ክፍል ቀደም ሲል ቀርቧል። ዛሬ ሰለሞን በግልጽ ደብዳቤው ላይ ለዶክተር ተድላ ካነሳው ጥያቄ እንጀምራለን። ዶክተር ተድላ እርሶ በቅርቡ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ያሉትን አንድ ግልጽ ደብዳቤ ጽፈዋል። በዚህ ግልጽ ደብዳቤው ላይ ኢትዮጵያ በአደገኛ የእርስ በርስ ጦርነት ሁኔታ ላይ ወይም በዚያ መንገድ ላይ ትገኛለች የሚል መልእክት ያለው ደብዳቤ ነው። በመግቢያው ላይ ያሰፈሩትና እስቲ በቅድሚያ እርስዎና ከጠቅላይ ሚኒስትር ኃይለማርያም ግንኙነት ልነሳ። ምን ያህል ያውቋቸዋል? የት ያውቋቸዋል? ጠቅላይ ሚኒስትሩን። ኦኬ እኔ ዲቴል ውስጥ አልገባም፣ እንዴት ምን ያህል እንደምንተዋወቅ ግን እንደማውቀው ፐርሶናሊ ማለት ነው። በግል ቁጭ ብሎ መነጋገር ሰዎች በምችሉ ደረጃ በተለያዩ ስፍራዎች በተለያዩ አጋጣሚዎች ተገናኝተናል፣ እንተዋውቃለን። ዋናው ፖይንቴ በየቦታው በሶሻል ሚዲያም ላይ ጽፋለሁ። በየጊዜው የሚገልጸው አንድ ነገር ብኖር አንዱ ብሔረሰብ ከሌላው ጋር እንድጋጭ ኤትኒክ ፌዴራሊዝም ለማንኛውም በብሔር ብሔረሰቦች የተከፋፈለ ስለሆነ ኢትዮጵያ ማንኛውም የምነሳው ቴንሽን መጨረሻ ላይ አንዱ ህብረተሰብ በሌላው ላይ እንዳይነሳ ና ግጭ ውስጥ እንዳይገባ ነው ትልቁ ስጋቴ። ና ከዛ አንጻር የተነሳ አሁን መንግስት ራሱ ኮላፕስ ቢያደርግ በሶሻል ሚዲያ ላይ ብዙ ነገሮች የምናነባቸው አሉ። እኔ ኢትዮጵያ አይደለሁም እዚህ ነው ያለሁት። ያው ማግኘት የሚችለው ኤቪደንስ አብዛኛው አንዱ ብሔረሰብ በሌላው ላይ አማራው፣ በኦሮሞ ላይ ኦሮሞ በአማራ ላይ እስፔሻሊ በአክቲቪስቶች አካባቢ ማለት ነው፣ ሶሻል ሚዲያ ላይ ጥላቻ የተሞላ ሀሳቦች ስሰነዘሩ ያለው ከበቂ ከበቂ በጣም ብዙ ማለት ነው እና በቲፒኤልኤፍ ምክንያት የትግሬ ተወላጆችም ላይ የእነሱ ሀሳቦች ሁኔታዎች ብመቻቸው አንዱ ግሩፕ ከሌላው ግሩፕ ጋር ትልቅ ግጭት ውስጥ ይገባል፣ የሚል ስጋ ስላለኝ እዚህ ውስጥ ከመግባታችን በፊት ወይም እንዳንገባ ማድረግ ያለብን ነገሮች አሉ መንግስት ማድረግ ያለበት አለ የምለውን ለመግለጽም ነው ያንን ኦፕል ለተር የጻፍኩት። እስቲ ትንሽ የአንድ ሁለት ፓራግራፍ አንቀጾችን ሻገር ልበልና ና ያነሷቸውን ነጥቦች ላንሳ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እርሶ ራሶ ያውቁታል እውነተኛ ጠቅላይ ሚኒስትር እንዳልሆኑ፣ ትክክለኛ የጠቅላይ ሚኒስትር ስልጣን እንደሌሎት ራሶ ያውቁታል የሚል መልእክት ያለው ጽሑፍ ነው ያለው፣ በግልጽ ደብዳቤው ላይ። ምን ማለት ሆነ? ይህ እንግዲህ ጠቅላይ ሚኒስትር ባለው በአሰራሩ ማለት ነው። ጠቅላይ ሚኒስትር ማለት ብቻውን አንድ ነገር ኢትዮጵያ ባለው ስትራክቸር ውስጥ አይወስንም በግሩፕ ነው የሚወስኑት። ለማንኛውም እሱ ደግሞ ጠቅላይ ሚኒስትር ኃይለማርያም ማለት ይህ ከተደረገው መጀመሪያም በመለስ ዜናዊ ነበር ሁሉም የሚያውቀው ነገር ነው። ይህ ከተደረገበትም ምክንያት ሌላ ብዙም አናሊስት አያስፈልገውም። የማኖሪቲ ፌዝ ደቡብ ኢትዮጵያ የኢትዮጵያ ጠቅላይ ሚኒስትር ሆኗል። ይሄኛው መንግስት፣ አሁን ያለው መንግስት ዲሞክራሲያዊ ነው ብሎ ለፕሮፓጋንዳ አላማ ለመጠቀም እንደሆነ የማንም የኢትዮጵያ የሚያውቀው ነገር ነው። ምንም ዲስፒት የሚያስፈልገው አይመስለኝም። በዛ ሰንሱ ኃይለማርያም የሚሰራቸው ስራዎች የራሱን ከሌሎች እንደ አንድ ፕራይም ሚኒስትር ሆኖ እንደ ሊደር ሆኖ ዲፋይኒንግ በሆነ መልኩ ለይተው የሚሰራው ነገር የለም እና ብዙ ሰዎች ያው ፓፕት የሚሉት ማለት ነው። በዛ መልኩ ራሳቸውን የሚለያቸው ሳይሆን አሁን ያሉትን ትንሽ በእንግሊዝኛ ስለተናገሩት ነው ራሳቸውን የሚለያቸው እና በራሳቸው ተክለሰብዕና የሚመሩት ሳይሆን እንደ አሻንጉሊት ነው የሚመሩት ነው እያሉ ያሉት። ይሄንን የምልበት ምክንያት ምንድን ነው? ለምሳሌ መለስ ዜናዊ የራሱ የሆነ ብዩ እንደ ጠቅላይ ሚኒስትር ሲያካሄድም ያው ብዙ ነገሮችን ሲሰራ አይተናል። ይሄኛው ጠቅላይ ሚኒስትር ግን በራሱ የእሱ ሀሳብ ነው የሚባል ነገር፣ ለምሳሌ በሊደርሺፕ ሊሆን እንዳንድ ጠቅላይ ሚኒስትር ይህን ያህል እንዲህ ዓይነት ነገር አደረገ የሚባል ነገር ከፓርቲው ሀሳብ ውጭ የሆነ ነገር በኃይለማርያም ደሳለኝ ስም እኔ የማውቀው ነገር የለም። አድርግ የተባለውን ያደርጋል የምለው ሰዎች የሚሉበት ምክንያት ከዚህ የተነሳ ነው፣ ካለው ኤቪደንስ የተነሳ ነው። እኔ ግን እዛው ለተእዛው የጻፍኩት ላይ ለማንኛውም፣ እውነተኛው ስልጣን ይኖረው አይኖረው እሱ ያውቃል። ወደዛ ጥያቄ እና ይገዳደሯቸዋልም እሳቸውን እውነት እርስዎ እውነተኛው ስልጣን የጠቅላይ ሚኒስትር ስልጣን ካለት ብለው በሁለት ዋና ዋና ነጥቦች ቁጥሮች ካስቀመጧቸው መካከል በመጀመሪያው ቁጥር ውስጥ ያስቀመጧቸው አምስት ጥያቄዎች አሉ። የታሰሩ እንዲፈቱ ጋዜጠኞችን ጨምሮ፣ ስርዓቶችን ማስቆም እና ሰዎች በሀሳባቸው እንዲደራጁ ማድረግን የሚጠይቅ የመገናኛ ብዙኃን ነጻነት ሙሉ በሙሉ እንዲከበር፣ ጸረ ሽብር ሕጉ እንዲሰረዝ፣ ፍርድ ቤቶች ነጻ እንዲሆኑ እና በቅርቡ በተፈጸሙ ግድያዎች እና በደረሱ ጉዳቶች ላይ ነፃ ምርመራ እንዲካሄድ የሚሉ ዋና ዋና ጥያቄዎችን አቅርበዋል። እና እነዚህ ጥያቄዎች ዶክተር ተድላ ከእርሶ ብቻ የሚቀርቡ ሳይሆን ለመጀመሪያ ጊዜ እስካሁን ከተለያዩ አካላት የሚቀርቡ ናቸው። ከአለም አቀፍ ድርጅቶችም የሚቀርቡ ናቸው። ከሰብአዊ መብቶች ተሟጋቾችም በሀገር ውስጥም በውጭም የሚቀርቡ ናቸው። እና እርስዎን ይሰሙታል ብለው ያስባሉ ወይ? አሁን እሳቸው የሚሆኑ አመራር ላይ ያለው ፓርቲ ጥሩ ጥያቄ እና እኔ ኦፍ ኮርስ እነዛ ጥያቄዎች የሁሉም ሰዎች ጥያቄዎች ናቸው የኔ የሆነ ጥያቄ እዛ ውስጥ ለእኔ ብቻ ከኔ የተነሳ ጥያቄ አንድም የለም እና ጥያቄውን ይሰማሉ ወይ አሁን እኔ ስትራቴጂክ ነው እንግዲህ ለሰሩን ስጽፍ አይታወቅም የሰውን ነገር አንድ ሰው እንዲያ ነገር ያደርጋል አያደርግም ብሎ ሙሉ በሙሉ መደምደም ጥሩ አይደለም የአንድ ጠቅላይ ሚኒስትር ነው ወይም አሻንጉሊት ነው፣ የራሱ ስልጣን አለው የምለውን ነገር ድቤቱ እንዳለ ሆኖም፣ ለማንኛውም በቃ ይሄንን ሥልጣኔን ኤክሰርሳይዝ አደርጋለሁ ብሎ መወሰን ብችልና ብወስንና አንድ ነገር ቢያደረግ የምልም ሀሳብ ስላለኝ ለማየት ነው። አንዱ አንደኛው እሱ ነው። ከማያውቁ ሰው እና ከሚያውቁ ሰው የምጻፍ ነገር ለውጥ ሊያመጣ ይችላል። ምናልባት ከውላይታ ምንም አይነት ሰው ተነስቶ እኔ የምሰራውን ስራ የተቃወመ የለም ብሎ የሚያስብ ከሆነ የውላይታ ሕዝብ በሙሉ አንድ ላይ ከጎኑ እንዳልሆነ፣ አትሊስት አንዳንዶች እንደዚህ ሀሳባቸውን መግለጽ የቻሉ እንደኔ አይነቶች መግለጽ እንደቻሉም እንዲያይ ከዛ ከሁለት ህዝብ የምጠብቀው ነገር ቢኖር አንዱ ዲሳፖይንትድ ምን ያህል ሰዎች በሱ እንደሆኑ መሰሄድ ለማስተላለፍ ነው። ሌላው ዋናው ፖይንት እኔ ሪዛይን ቢያደርግ ስልጣኑን ለቃለሁ፣ ይህንን ነገር ንስራ ብሎ ከሱ ጋር ከሚሰሩ ሰዎች በመንግስት ውስጥ ይህን ነገር ሪፎርም እናምጣ ትክክለኛውን ህዝቡም ጠይቀውን ብሎ ብን እነሱ አንፈልግም ብሎ እሱ ሪዛይን እንዲያደርግ ነበር የእኔ ጥያቄ። አሁን ሁለተኛው ሁለተኛው በመሰረታዊ ጥያቄነት ያነሱት ነጥብ ይሄ ነው። ወደዚህ ጥያቄ እመለሳለሁኝ። በመጀመሪያ ግን እስቲ አሁን የተነሱትን ነገሮች ትንሽ እናብላላቸውና ኢንጂነር ፖላም አቶ በርገናም በዚህ ላይ አስተያየቶቻችሁን መስጠት ትችላላችሁ። እነዚህ መሰረታዊ ናቸው ብለው ዶክተር ተድላ ያነሷቸው ጥያቄዎች በወላይታ ህዝብ ዘንድ ምን ያህል ተደማጭ ተጨማጭነት አላቸው ብላችሁ ታስባላችሁ? ከምትሰሙትም ከምታውቁትም ምን ያህል ይገነዘባቸዋል? እነዚህን ጥያቄዎች ምን ያህል የወላይታ ህዝብ ጥያቄዎች ናቸው እነዚህ? ኢንጂነር ፖላ ኢንጂነር ፖላ ይጀምሩ። ምንድን ነው ይሄ የወላይታ ህዝብ የነቃ ነው። በአስተዳደርም ቢሆን የበሰለ ነው፣ የቆየ አስተዳደር ያለው ነው እና ይህንን አይገነዝም ብዬ እንትን ማለት አይችልም፣ ምክንያቱም ይከታተላል። ሁሉን ነገር ዴይ ቱ ዴይ የሚሆነው ነገር ይከታተላል። ያንን እንዲከታተል የሚያደርገው የኑሮ ሁኔታ የንቃት ደረጃው ከፍተኛ ስለሆነ ይከታተላል። ስለዚህ አሁን ያሉትን ነገር እርግጥ የላይታይን በደንብ ይገባዋል፣ ያስታውለዋል። በደንብ ነው የሚያስታውለው፣ ግን በተግባር ማየት አልቻለም። እዛ አካባቢ አሁን አቶ ሀይልማዳም ስልጣን ላይ ከወጣ በኋላ የተሻለ ነገር አላየም። እንደውም የባሴ ነገር ነው ያየው፣ ምክንያቱም ኑሮው እየተሽቆለቆለ ነው የሄደው እና ሰርቶ በሚኖርበት አካባቢ ሁሉ ጥላቻ ህዝቡ በድሮ በሰላም የሚኖርበት ሁሉ ጥላቻ እያተረፈ መጣ እና ያንን ጥሩ ከተሰራ እሱ ጥሩ ጠቅላይ ሚኒስትሩ ጥሩ ነገር ከሰራ ህዝቡም የራሱ ክብሩ ነው የሚጎናጸፈው። ስለዚህ ለምን አያውቀውም? ያውቀዋል፣ በደንብ ነው የሚያስታውሰው። ማነው የሚገነዘበው? እና ይሄንን ሁኔታ ህዝቡም ራሱ እኔ እንደውም ከዚህ በፊት አንድ አመት በፊት ይሄ ልጅ ይሄ ጠቅላይ ሚኒስትር ልጃችን፣ እኔ እንግዲህ ሶሪ፣ እኔ ጓደኛዬም ወንድሜም ስለሆነ ልጄ እያልኩ ነው የማወራው። ግን መሆን ያለበትን ነገር ፕሮቶኮልን ጠብቄ መናገር አለ። ምንድን ነው፣ ስልጣን ላይ ከወጣ በኋላ አንዳንድ ነገሮችን ሰምተን ተሰባስበን፣ እስኪ እንደው በእኛ የሚሰማን ከሆነ እንምከረው እና ፋር እንዲያስይዘው። ወላይታ እንደሆነ አስተዳደሩን ከማንም የበለጠ ያውቃል። የመሬት አስተዳደር የበለጠ አስተዳደር ነበረው ለወላይታ። ድሮ ድሮ ማለት የዛሬ መቶ ምናምን አመት እና እነ ከወበወበ እነ ከአማዶ ሲያስተዳድሩ ወላይታ ውስጥ በጣም ሀይራርኪ የተጠበቀ ነበረ። እኔ አሁም እሱም እንደ ከወጎበ ሂድና የከወጎበን እንትን ታሪክ አንብብና በዛ መልክ አስተዳደር ለማለት ነበር የፈለጉት። እና የወላይታ ሕዝብ አስተዳደሩ ከድሮ ጀምሮ ነው የሚያውቀው። ምንድን ነው ከወጎበ ያደረገው? ከወጎበ ሰው አመፀ፣ እንደዚህ ሲያምስ ወታደሮቹን ቡጥቶ አልብሰው የራሱ ጅራፍ ይዞ ከህዝቡ ጋር ከወታደሮቹ ጋር ዙሪያው ቀበሌ በቀበሌ ዞሮ ንጉሳቸው ምን እያደረገ ነው ብሎ ሁሉ ነገር ከሰማ በኋላ ተመልሶ መጥቶ ያንን ህዝቡ ያለው ነገር አስተካክሎ አገሩን አስተዳደረ። ስለዚህ ይሄ ጠቅላይ ሚኒስትሩ እንደዛ ማድረግ ይችላል ወይ አለው ወይ መብት ወይስ ዝም ብሎ የተሰጠው እንደማያው ከሆነ ድሮ የነበረውን ነገር እንደዛ ነው ምዕራን የሚያደርገው እንደምታያው ከሆነ ሁሉ ነገር እንደዛ የሚደረግ ህዝብ የሚጠየቀው ነገር የሚመልስ የለም። ስልጣኑ ክርሳሽ የሚያደርግበትን ቦታ ማየት አልቻልኩም። እና በንግግሮች ላይ አንዳንድ የማይሆኑ ቃላቶች ሲኖር የሚመክረው ሰው የለም እየተባለ እየተቆጨን ነው ያለ ነው። ስለዚህ ይሄንን ህዝቡ አያውቅም ማለት አይችሉ። ህዝቡ ከኛ የበለጠ ያውቃል። እሺ፣ አቶ በርገና የሚጨምሩት ካለ። አቤት አቤት፣ እኔ የወላይታ ህዝብ ያውቃል ወይ? አው በተግባር ስለሚያይ የሚደረገውን ሁሉ በተግባር በሱ ላይ እየተሰራ ስለሆነ ስለሚያውቅ በተለይ በተለይ እኔ የኢትዮጵያ ገበሬ መሬትን ሸጦ ለድህነት ሲጠቀም አልታየም። በተለይ መሬትን ከልጅ ወደ ልጅ ከልጅ ወደ ልጅ ሲያስተላልፍ የመጣ አገር ስለሆነ ያንን መብቱን በነጻ እየነጠቀ ተንከራታች በማድረጉ በሱ ዘመን አሁን በነበረው በዚህ መንግስት ዘመን ስለሆነ በደንብ ይገባዋል። መስራት አለመስራቱን በደንብ ስለሚገባ አውጥቶ ለመናገር ታፍኗል። አንድ ለአምስት ጠፍርጎ መናገር አይቻልም። በዛ ላይ ይሄ ሳትን ላፊ መጣ አሁን። ስለዚህ ማህበራዊ ኑሮ ሁሉ ተጓቶበታል። ሰው ሲያለቅ ሰው ሲሞት አብሮ ሆኖ ነው። ቀብር ከአብር የሚሄደው ዕድር ስብሰባ ቢሆንም ሁሉም ነገር የሚያደርገውን አሁን መወያየት አልቻለም። ስለዚህ ፈንድተው መውጣቱ አይቀርም። ግን ለመናገር አሁን ለመናገር ጊዜው አመቺ አይደለም። ከዚህ በፊት በሀይል ስለተመታ ቅድም ጠቅሽ ያለው በአረካ ገበያ ላይ በመረሸን በዘጠና አንድ ደግሞ በወጋ ጎዳ ስም ሰውን በመግደል በማሰር በመስበር እስር ቤት አስገብተው ይሄንን ያሰቃየ ስለሆነ አሁን ደግሞ ያንንም ተወያይቶ እንዳይሄድ ካድሬው አፉ አፍኑ ነው የሚጠብቁ። ከካድሬ በታች መዓት አለ። አንድ ለአምስት ካድሬው ከላይ የሚቆጣጠር ካድሬ በብዛት አለ። ስለዚህ ያንን ነው ጥሶ መውጣት ያቃተው እንጂ በውስጡማ ይዟል። ሁሉም ያውቃል። ይሄንን በደንብ ይሄን በትክክል ኃይሉን ስልጣኑን ተጠቅሞ የአለመጠ ተጠቀሙ፣ ነው ያውቃል። እኛ እዚህ ላይ ስናወራ በአጋጣሚ በወላይታ ክልል ስለተወለድ ነው እንጂ በመላ ኢትዮጵያ ውስጥ ያለው ችግር ችግራችን ነው። የእኛ አላማ ምንድን ነው? በአሁኑ ሰዓት የተደረገውን በሌላ አካባቢ ይሄን ህዝብ በጉልበት አስፈራርቶ ቀስቅሶ ወደ ሰልፍ እንደግፋለን በሪቻ ላይ የተደረገው ይሄ ነው እያሉ ውስጥ ለውስጥ ቀስቀሳ አለ። ሂድን ይሁን እንጂ መንግስት ሁልጊዜ ይሸፍናል። ከስር ይሰራና በፈቃደኝነት ነው የሚለው ያለምንም ተጽዕኖ ያለምንም ምትል ስለምል ሽፋን ስለሚሰጥ ያንን ነገር ከአሁኑ ነቅተው ያው በእምቢተኝነት እንዲቀጥሉ ምንም እንደማይሆኑ እንደ ሌላው ኢትዮጵያዊ ድምጻቸውን ለማሰማት አፈና ይቅር ብሎ እንዲያሰሙ ነው እንጂ ያውቃሉ። መታፈናቸውን እንሰማለን፣ ግንኙነት አለን። እስቲ ወደ ዶክተር ተድላ ልመለስና እርሶስ፣ እነዚህ ያነሷቸውን ነጥቦች የወላይታ ህዝብ ምን ያህል ይገነዘባቸዋል? ምን ያህል የእሱ ጉዳዮች ናቸው? ምን ይላሉ? እርሶስ ስለሆነው የጻፉት ይህንን ግልጽ ደብዳቤ አንድ ጥያቄው ነምቸት ፈላስፋ ነኝ። ጥያቄው አስ የሚያደርገውን ነገር እዚ ላይ ቅሬታ አለኝ። ምንድን ነው አስ የሚያደርገው የወላይታ ህዝብ እንደዚህ አይነት ቤዚክ የሆኑ ጥያቄዎችን ይጠይቃሉ ይረዳሉ፣ ወይም ብሎ መጠየቁ ትክክል አይመስለኝም። ምክንያቱም ይሄ ቤዚክ ነገር ነው። ኢትዮጵያ ውስጥ ያለ ሰው፣ በመንግስት የተጨቆነ ሰው፣ ማንኛውም ሰው ተማረም አልተማረም በተፈጥሮ የሰው አፍ ስዘጋ መንግስት መንግስት ላይ ሰዎች እንዳይናገሩ ብሎ የተለያዩ መገናኛ ብዙኃንን መንግስት ብሎክ ሲያደርግ ሰዎች እንዳይጠቀሙ ሲያደርግ መንግስት በድሎኛል በአንድ ነገር ብሎ ህዝቡ ተሰብስቦ ሰልፍ ወጥቶ የራሱን ሀሳብ ለመግለጽ ብፈልግ መታሰርን ይሄንን ማንኛውም ሰው ይረዳዋል። መንግስት ማድረግ ያለበትና ማድረግ የሌለበትን ነገር የወላይታን ህዝብ ከሌላው የምለየው ምንም ነገር የለም። በዛ አንደኛ፣ ሁለተኛ የኔቆት ፍለጠር ለሁሉም ኢትዮጵያዊ መንግስት እየበደለ ያለውን ነገር የህዝቡን ጥያቄ በምን አይነት መልኩ እየመለሰ እንደሆነ ለሁሉም ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ነው ያው ሌሎቹ ወንድሞች እንዳሉት የወላይታ ሰው ተወላጅ ቢሆንም የኢትዮጵያ ጠቅላይ ሚኒስተር ነው። እውነተኛ ፕራይም ሚኒስተር ይሁን አሻንጉልትም ይሁን አንድ የማይካደው ነገር በዓለም ላይ ሰው የሚያውቀው እሱን ኃይለ ማርያም ደሳሌ ሲባል የኢትዮጵያ ጠቅላይ ሚኒስተር ነው። እሱ በዛ ስፍራ ላይ ሆኖ የሚፈጽማቸው ጥሩ ነገሮችም መጥፎ ነገሮችም፣ አብዛኛው መጥፎ ነገር ነው። እነዚህ ነገሮች ሁሉንም ሰው ነው አፈክት የሚያደርጉት እና የወላይታም ህዝብ በደንብ አድርጎ አንድስታንድ ያደርጋል፣ ሌላውም ህዝብ በደንብ አድርጎ አንድስታንድ ያደርጋል ብዬ ነው ማነው በደ የመኩት። ወደ ተቀጣዩ ነጥቦ ልሸጋገር ዶክተር ተድላ ይህንን ያቀረቧቸውን ጥያቄዎች የዘረዘሯቸውን ጥያቄዎች ጠቅላይ ሚኒስትሩ ለመንግስቱ በአጠቃላይ አቅርበው ተፈጻሚ የማይሆን ከሆነ ስልጣኑን ይልቀቁ ብለዋቸዋል። ሁለት ነጥቦችን አስቀምጠዋል፣ በኋላ ዝርዝር ማብራሪያ የሰጡባቸውን። አንደኛው ከገዢው ፓርቲ ጋር የተያያዘ ጉዳይ ነው። ሌላኛው ራሳቸው ጠቅላይ ሚኒስትሩን የራሳቸውን ስብዕና እና ማንነትም የሚመለከት ነውና እስቲ ያስረዱኝ። ምን ያህል ጥቅም ይኖረዋል የጠቅላይ ሚኒስትሩ ስልጣን መልቀቅ በዚህ ጊዜ? ኦኬ፣ እዛው ላይ በደብዳቤውም ላይ እንዳልኩት አንድ አንዱ ነገር ምንድን ነው፣ ይህ ጠቅላይ ሚኒስትር ካለው ገዢው ፓርቲ ጋር አብሮ ይሰራል። እንግዲህ እነዚህ ነገሮች የተሰሩ ያሉ ስራዎች ያው እኔንም ስለሚያጠቃልሉ የእምነት ሰው እንደሆነ ጽሁፍ ያለው ዛ ስለማውቀው ነው። የእምነት ሰው መሆን ማለት አንድ ሰው የሚያምነውን ነገር ህልና ያለው ሰው ወይ ለህልናው ይገዛል ወይንም ለአንድ ፓርቲ አላማ ይገዛል ይሄንን ምርጫውን ለሱ ክፍት አድርጌ ለማሳየት ነው። ስለማያውቁ አይደለም ህዝቡም ይህን እንደሚያውቅና እንደሚያስብ ለማሳየትም ጭምር ነው። ስለዚህ ህልናዬ ይህንን ነገር አሁን ለምሳሌ እንደ ጦርነት እንደማወጅ በዜጎች ላይ እንዲህ ይህን ነገር ህልናዬ አይፈቅድም። ይህን ነገር ማለት አልፈልግም ውስድግኒቲ ይህንን ስራ እለቃለሁኝ እና አብረን ወይ እንሰራለን የተሻለ ነገር ወይንም እናንተ ትቀጥላላችሁ፣ ከዚህ ሰዓት ጀምሮ እኔ ፕራይም ሚኒስተር አይደለሁም ብሎ ብለቅ ይህ ትልቅ የቲፒኤልፍ የገዢውን መደብ እርቃኑን ነው የሚያስቀረው ብዬ ነው ጻኩት። ቲፒኤልፍ ሲሉ ህወሀት ማለት ነው በአማርኛ ስ ማለት ነው ህወሀት ማለት ነው። ህወሀት ያለ ኃይለማርያም ደሳለኝ ስራ አሁን እየሰራላቸው ያለውን ነገር እሱ ባይኖር ኖሮ ሌላ ሰው መምረጥ ያው መተካት ግዴታ ነው የሚሆነው። መተካቱ ፕሮሰስ ምን እንደሚመስል ለህዝቡ ግልጽ ነው የሚሆነው። ከዛ በኋላ ወይ የትግሬ ተወላጅ ነው የሚያመጡት። ያ ማለት ምን ያህል ከህዝቡ ጋር ሊያጋጫቸው እንደሚችል ይታያል። እንደገና ወይ አንድ ከኦሮሞ ተወላጅ ሊያመጡ ይችላሉ። ያው ደስ ሊያሰኝ ይችላል። ግን ምን አይነት ሰው ነው የሚያመጡት? ይሄ ክራይሲስ ውስጥ እንዲገቡ ያደርጋቸዋል ብዬ አስቤ ነው። አንዱ ሪዛይን ቢያደርግ አንዱ ፕሮክትሱ ነው። ሁለተኛው ለራሱም ብያለሆኝ ለራሱም እንደዛ አይነት ስልጣን ላይ ያለ ኢትዮጵያዊ እኛ የምናውቀው በቅርብ ጊዜም ቢሆን በረዥም ጊዜ ኢትዮጵያ ታሪክ ውስጥ በራሱ ፍቃድ ስልጣንን መልቀቅ አልተለመደም። ይሄንን ቢያደግ መስራት ስላልቻልኩ ነው ብሎ ምክንያቱም ግልጽ አድርጎ መልቀቅ ብችልና ብወስን አንድ ለራሱም ታሪክ በኢትዮጵያ ታሪክ ውስጥ ከደቡብ ኢትዮጵያ አንድ ሰሞን ፕራይም ሚኒስትር የነበረ ሰው እንደዚህ አይነት ሁኔታ ስልጣኑ ለቋል የምለው ነገር ሌሎችም ሰዎች ምሳሌ ነበር የሚሆነው። እሱም ደግሞ ያጠፋው ነገር አለ ባለበት ስልጣን ላይ ህዝቡን ምህረት አድርጉልኝ ብሎ እንኳን ለመጠየቅ ብፈልግ እንደዚህ አይነት ስልጣኑ በራሱ ፍቃድ የለቀቀ ሰው ምህረትን ስጠይቅ እኛ የተናናቅ እንግዲህ ኢትዮጵያ ውስጥ እንዲህ አይነት ነገር ትልቅ ፖለቲካል ቫሊዩ አለው እና ለሌሎች ሰዎችም ምሳሌ ይሆናል። ይሄ ኮንቪክሽን ቢኖረው እና ይሄንን አምኖ ከልቡ ቢያደግ ያለውን ቫሊዩ እሱም ማየት ይችላል፣ ሌሎችም ማየት ይችላሉ እና የገዢው መደብም ቢሆን የሚያደርጋቸው ነገሮች ያው ብዙ ክራይሲስ ውስጥ እንደሚያልፍ ይታወቃል። ያንን ለማየት ነበረ እንግዲህ ከሰማ ብዬ ተስፋ አድርጌ ሙሉ በሙሉ ባይሆንም ምናልባት ይህን ቢያደርግ አንድ ስቴፕ ወደፊት እንሄድ ይሆናል በሀገራችን ታሪክ ብዬ አስቤ ነው። አሁን ሁላችሁንም እንደ ኢትዮጵያውያን ደግሞ ልጠይቃችሁ። ከወላይታው አካባቢ ጉዳይ ወጣ ልበል። ቅድም ዶክተር ተድላ እንዳሉት ይሄ ያነሱትም ጥያቄ በአጠቃላይ ኢትዮጵያንና ኢትዮጵያውያንን ሁሉ የሚመለከት ነው። የኢህአደግ መንግስት ይህንን የአስቸኳይ ጊዜ ሁኔታ ሲያውጅ በሀገሪቱ ውስጥ ከቁጥጥር ውጭ የሆኑ ሁኔታዎች ተፈጥሯል ብሎ ነው። የብዙ ሰው ህይወት በተከታታይ ሲጠፋ ታይቷል። ሁከቶች፣ ግጭቶች፣ የተኩስ ልውውጦች ተስተውለዋል። ንብረቶች ሲወድሙ ነበር። ቃጠሎች ሲነሱ ነበር በሚል ነው። ይህንን የአስቸኳይ ጊዜ አዋጅ ያወጣውና ሀገሪቱን ወደ መረጋጋት ለመመለስ በሚል ነው። ለመሆኑ በእናንተ እምነት ይሄ አስቸኳይ ጊዜ ሁኔታ ኢህአዴግ ከዘረዘራቸው ሰበቦች በመነሳት ወቅታዊና ተገቢ ነው የሚል ሀሳብ አላችሁ ወይ ወይም አትጋሩም ወይ? ይህንን የኢህአዴግን አቋም፣ ዶክተር ተድላ ምቾስ ያበደ ሰው ነው ይሄንን የኢህአዴግን ሀሳብና ፕሮፓጋንዳ ልጋራ የሚችለው ብዬ ነው እኔ በመጀመሪያ ደረጃ ገልጽ ነው። ኢትዮጵያ ውስጥ የታፈኑ ዜጎች ምንም አይነት ብሔረሰብ ውስጥ ቢሆኑ የታፈኑ ዜጎች ሲታሰሩ፣ ሲገደሉ ብዙ ነገር ውስጥ ያለፉ ዜጎች እነሱን እንደገና አረጋጋለሁ ብሎ በራሱ አፍኗቸው ካፈናው በሰላማዊ መንገድ ለመውጣት ሲሞክሩ ግጭቶች ሲፈጸሙ ይህንን ለማረጋጋት ብሎ የሚያደርግ መንግስት መጀመሪያ ሆኑም እዚህ ውስጥ አለመግባት ሲቻል ማለት ነው። ምንም አይነት እዚህ ውስጥ የሚያስገባ ነገር አልነበርም። ትክክለኛ የሆኑ ጥያቄዎችን በተገቢው መልክ እንደ አንድ መንግስት ብመልስ መንግስት ይሄ ነገር ሁሉ አይከሰትም ነበረ። ስለዚህ ስቴት ኦፍ ኢመርጀንሲው የመጣው የዘራውን ደማቂያ ነው። መንግስት ራሱ የዘራው ነገር ከህዝቡ ጋር አጋጭቶት ህዝቡን እንደገና ሰላም ውስጥ ለማረጋጋት ነው ይሄ ነገር አስፈላጊ ነው ያለው እና ይሄ አስፈላጊ አይደለም። ዘ ፈርስት ፕሌስ መንግስት ራሱ ያመጣው ነገር ነው። ሌላ የጭቆናን ሌቭል ከፍ አድርጎ ማለት ነው ከመቼውም ጊዜ በላይ እኔ በህይወቴ ዘመን እንደዚህ አይነት ስቴት ኦፍ ኢመርጀንሲ አይቻላል። ስኮፑ እንደዚህ የሆነ ይህን ያክል የሆነ ማለት ነው ፌስቡክ ላይ ሄደህ አሁን ላይክ ብታደርግ ስልክ ብደወል ይጠለፍ ይሆን? ብዙ ነገር ጭንቀቱ የሚያስገባ ይሄ አፈናውን ፉሊ ኮምፕሊት ለማድረግና ዜጋዎችን ሙሉ በሙሉ በተቻለ መጠን ዝም እንድሉ እና እንድገዙ ማለት ነው ለማድረግ ነው ያደረገው። ስለዚህ ከመንግስት ጋር ይሄንን መሸት መስማማት የሚችለው ራሱ መንግስት ብቻ ነው መፍትሄ ሲያመጣል እንደ መንግስት እንደሚለው ብለው ያስባሉ። ንብረትን ለምሳሌ በተመለከተ ሰዎች እንዳያጠፉ ያመጣል ለውጥ ጥ ብዬ አምናለሁ። ይሄ በስቴት ኢመርጀንሲ ሳይሆን ቁጭ ብሎ በመነጋገርም መምጣት ይችል ነበር። ይሄ ዘ ኦንሊ ወይ ስላልሆነ እና የተሻለ መንገድም አይደለም። ነገር ግን ምንም አማራጭ በሌለበት ህዝብ ወጥቶ ከምሞት ብሎ ምናልባት መለስ ብል ኦፍኮርስ ለውጥ ያመጣል ግን ይህ ጊዜያዊ ለውጥ ነው ያው ትንሽ ባሉ ይኖረዋል ከዛ በኋላ ግን ዘለቀታ ያለው መልስ ስላልሆነ ተመልሶ ይቀጥላል የህዝቡ ጥያቄ ዬ ነው ማምነው ኢንጂነር ፖላ እኔ እንኳን ምንድን ነው ይህንን ማቃጠሎን ያመጣው ነገር እንዴት ነው የመጣው ከዛ ክብድ ነሳ ለምሳሌ አሁን ሬቻ ላይ የሄዱ ሰዎች ልብሳቸውን የኦሮሞ ባህል ልብሳቸውን ለብሶ ሴቶቹ ተውቦ አጊጦ፣ ልጆቹ ደግሞ ለመጨፈር ነው የሄዱት እና ሲገቡ ደግሞ ወታደር ዙሪያውን ከቦ እየፈተሸ ነው ያስገባው። ምንድን ነው እዛ ውስጥ አስለቃሽ ጢስ የሚያስጥል ነገር ምን መጣ? ይሄንን ያቀጣጠለው ሁኔታ ይኸው። ከዛ በኋላ የመጣው ምንድን ነው ይሄንን ስለሆነ አዋጅ አወጅ አዋጁ። እኔ እንደሚመስለኝ ከሆነ አዋጁ ህይወታቸውን ለማትረፍ እና ስልጣን ላይ ለማቆየት ህዝቡን ጸጥ ለማሰኘት ነው እንጂ መፍትሄ አያመጣም። መፍትሄማ ገና የበለጠ የባሰ ከዚህ የባሰ ይወጣል። ራሳቸውን ሪቦርን አድርጎ ሁሉን ነገር ካላሻሻሉ የባሰ ነገር ነው መቆጣጠር የማይችሉት ነገር ነው የሚመጣው። ግን ከዛ እግዚአብሔር ይሰውረን መቼም ኢልስቨልት እንዳንጠላለቅ ነው የምፈራው። ስለዚህ አንድ አልጎ የሚይዝና ይሄ ስድስት ወር የሚቆየው ለጊዜው ዝም ልል ይችላል። ሰው ግን ዝም ብሎ ይተኛል ማለት አይደለም። ምክንያቱም ደም ስለፈሰሰ ወንድሙ፣ እህቱ የሞተበት ሁሉም እያሰበ ነው ያለው። ስለዚህ ይሄ የባሰ የሚያቀጣጥል ነገር ነው። ግን ከዚህ የባሰ መፍትሄ የሚሆነው ከአዋጁ ለቅጠ ኦፖዚሽኑም ሆነ ማንኛውም ትልቅ ሰዎች፣ ሽማግሌዎችን ሰብስቦ፣ አዋቂዎችን ሰብስቦ፣ ፕሮፌሰሮችን እንደዚህ ውስጥ ያሉትን ሰብስቦ መፍትሄው ከዛ እንድመጣ ማድረግ ነው እንጂ አዋጁ መፍትሄ አያመጣም። አዋጁ ለጊዜው ለእነሱ ሪሊፍ ይሰጣል። ዛሴት ሌላ ነገር ምንም ነገር አያመጣም። ጊዜ ትንፋሽ ነው የሚሰጠው ነው የሚሉት። ወደ አቶ በርገና ደግሞ ዞር ልበል እስኪ። እሺ እኔ ይሄ አስቸኳይ ጊዜ አዋጅ መፍትሄ ያመጣል፣ ንብረት መውደም ያቆማል የምለው እኔ ትልቁ ነገር በዚህ ዓለም ላይ የሰው ሕይወት ነው። የሰውን ሕይወት ቀጥፎ በሜዳ አራግፎ ባላሚ ተኳሾች ገሎ ንብረት ተቆጣጠር ያለው ማለት ውሸት ነው። ለንብረት ሳይሆን የራሱን ስልጣን ለማራዘም ነው፣ ስልጣኑን ለማቆየት እንጂ ለሕዝብ ጥቅም ሁከትን ለማቆም እነሱ ሁከት ይበሉ እንጂ ሁከት አይደለም። የሕዝብ ብሶት ነው። ብሶቱን እያሰማ ነው፣ በአደባባይ በባዶ እጅ የሚያሰማው ነው። በአነጣጣሪ ተኩሶ ከትምህርት ቤት የሚመጣውን ተማሪ መንገድ ላይ ያስቀረው እና ለራሱ ስልጣን ማራዘሚያ ነው። ጭቆና ሲበዛ ህዝብ ለጊዜው ሀይል ሲበዛ ሀይልን ለመታገስ ለጊዜው ዝም ሊያሰኝ ይችላል። ግን ይሄ ቆይቶ የህዝብ ትግል ነው እና መፈንዳት አይቀርም። መንግስት አንድ ያላወቀ ነገር ይሄንን ነው። የሰው ህይወት ከማጥፋቱ በፊት ቆም ብሎ ማሰብ ነበረበት። ከንብረት እኮ ንብረትን የሚያፈራው የሰው ልጅ ነው። መጀመሪያ ቅድሚያ መሰጠት ያለበት ለሰው ልጆች ህይወት ነው። ሰውን ልጅ እየጨፈጨፍክ እየገደልክ፣ እስር ቤት ያለው ላይ እሳት ለቀ ከእሳት ሲወጣ እየተኮስክ እየገደልክ ለንብረት ተቆርቁር። ያለ ንብረት አይደለም ዋናው ነገር። ንብረት እኮ የሰው ልጅ ካለ ራሱ ንብረትን ያፈራል። ነገ እኮ አገርን የሚያለማ ወጣትን ነው እየገደለ ያለው ያንን ነው ማቆም ያለበት። አሁን ይሄ አስቸኳይ ጊዜ አዋጅ ለኔ የሚለው ህጋዊ አረገ እንጂ ከዚህ በፊትም ሲያደርገው የነበረ ነው። በፍርድ ቤት ትእዛዝ አይደለም ሰዎቹ የሚታሰሩ። አካሄድ ያላማረን ብለን ማሰር ምንችላለን የሚል ስርዓት እኮ ነው፣ ሲያስር የነበረ ነው፣ ሲገል የነበረ ባዶ እጁን የሚሄደውን ገሎ ጠመንጃ ላዩ ላይ ጥሎ የክሌ ፓርቲ አባል የነበረ ሲታኮስ ፖሊስ ተኩሰው ገደለ ብሎ በማስ ሚዲያ የሚያሳልፍ እኮ ነው ስለዚህ አሁን ሰውን እየጨፈጨፍኩ ነው፣ እየገደልኩ ነው፣ ይኸው እንደዚህ ጮቅኝ ያለው ብሎ ህጋዊ አረገው እንጂ መጀመሪያም እኮ እያደረገው ያለው ነው፣ አወጀው እንጂ ከዚህ ሁሉ ዋናው ቅድሚያ መሰጠተበት እንደ መንግስት ለህዝብ ነው የሰው ነፍስን አለማጥፋት ነው። ነፍስን ካጠፋ በኋላ ንብረት ጠብቃለሁ የምለው በሀይል የወረደ ነው። ስለዚህ ቅድም ኢንጂነሩም ዶክተሩም አስቀምጦታል። ይሄ ታፍኖ የቆየ መፈንዳቱ አይቀርም። ለውጥ ነው የሚፈልገው ህዝብ። የህዝብ ትልቁ ጥያቄ፣ የህዝብ ጥያቄ በተራ ወንብድና አይደለም፣ በሁከት አይደለም። የሚተረገመው በስብሰናል ሙስና አለ የአስተዳደር ችግር አለ እያለ በዚህ በኩል ህዝብን ሁከት ብሎ መናገር የለበት። ህዝብ ብሶት ነው የወለደው። ለውጥ ነው የሚፈልገው። ለለውጥ ራሱ ዝግጁ ማድረግ ነው እንጂ አፈና የትም አያደርሰውም ብዬ ነው በበኩል የማስበው ነገር። እንጨምር እዚህ ላይ ይቅርታ። እሺ፣ እሺ አጠራ እኔ አሁን ልክ በመጨረሻ ላይ በተባለው ነገር ለኢትዮጵያ መንግስት ትልቅ ዋጋ ንብረት ነው አሁን ስቴት ኦፍ ኤመርጀንሲ ዋናው ፎከሱ ንብረትን እንዳይወድም ነው። ያ ንብረትም ደግሞ የገዢው መንግስት የቲፒኤልፍ የህወት አብዛኞቹ ንብረቶች በእነሱ እጅ ስለሆኑ የራሳቸውን ንብረት በህዝቡ እንዳይወድም ነው እንጂ ስቴት ኦፍ ኤመርጀንሲው ያስፈልገው የሰው ህይወት ስለማጥፋት ጉዳይ አይደለም። ሰው ህይወትን ማጥፋት ከሆነ እነሱ እንደ ጫወታ ነው፣ ለነሱ ምንም ማለት አይደለም። ስለዚህ የራሳቸውን ለመጠበቅ ንብረታቸውን ለመጠበቅ እና እንዳይወድምባቸው ገዢው መንገድ ለራሱ ስል ነው ይሄን ስቴት ኦፍ ኢመርጀንሲ ያወጣው ብዬ ማለት ነው። እሺ ኢንጂነር ፖላ አጭር መልእክት ያለሁት ማጠቃለያ ማጠቃለያው መንግስት ራሱን ማስተካከል አለበት። ራሱን እንደገና መወለድ አለበት። ኢህአዴግ እንደ ኢህአዴግነቱ ኢትዮጵያ ውስጥ መኖር አለበት። ለመኖር ከፈለገ ራሱን ማስተካከል አለበት። ይሄ ንብረት አስጠብቃለሁ ብሎ ህዝቡን የሚያስጨርሰው ነገር ማቆም አለበት። ከዛ በኋላ ከህዝቡ ጋር በግል ተገናኝቶ ህዝቡን ብሶቱን አይቶ ሁሉን ነገር በንግግር ቴብል ላይ አስቀምጦ ሶልቭ ማድረግ አለበትን ቀመንጃ ከጊዜ በኋላ ተማንጃ ሰው እንኳን ቀርቶ ዝንብ አይገልም። ሁኔታው ራሱ ነው እንደዛ የሚያደርገው። ስለዚህ ራሱን ማስተካከል አለበት። ራሱን ሪፎርም አለ በህ ውስጡ ያለውም ሪፎርም ያደርግ። ከዛ በኋላ መንግስትንና ደግሞ ፓርቲውን ይለይ። ፓርቲው ዲፍረንት ነው፣ መንግስት ዲፍረንት፣ የተለያዩ መሆን አለባቸው። በኢትዮጵያ ውስጥ መኖር መቻል አለበት። ኤክስፕሬስ ማድረግ አለበት፣ ፍላጎቱን ራሱ መግለጽ መቻል አለበት። ስለዚህ መንግስትንና ፓርቲን ይለይ፣ ራሱን ያስተካክል፣ ህዝቡን ያዳምጥ። ይሄ ነው የሚያስፈልገው። አቶ በርገና እኔ በዚህ በኢትዮጵያ ውስጥ የሚፈለገው ስርአት የተመረጠ የህዝብ ምርጫ ህዝብን የሚወክል መንግስት እንዲመሰረት ነው። በጉልበት እየወጡ እኔ ያውቅልሃለሁ ዲሞክራሲ አምጥቼ ያለው ታግዬ ያለው የሚለው አሰራር ጊዜ ያለፈበት ነው። ሀያ አምስት ዓመት ሙሉ አይቶታል ህዝቡ፣ አንገሽግሾታል ህዝቡ። ስለዚህ ነው ሆይ ብሎ ከቁጥጥር በላይ ሆኖ አደባባይ የወጣው ይሄንን ህዝብ ወደ ቀና መንገድ መምራት የሚችለው ሁሉን ያሳተፈ በእኩልነት ሁሉን ያሳተፈ መንግስት ሲመሰረት ብቻ ነው። አንድ ነገር ሁልጊዜ ተደጋጋሚ ተደጋጋሚ ውሸት ሰልችቶታል። ስለዚህ ይሄ መንግስት ለነጻ መንግስት በህዝብ ምርጫ ለሚመረጠው መንግስት ቦታውን መልቀቅ አለበት ብዬ ነው ማምነው። ዶክተር ተድላ ገብረ ኢየሱስ፣ ኢንጂነር ፖላ ንጋቱ፣ አቶ በርገና ሜታ ውይይታችን እንግዲህ መጀመራችን እንጂ አያ በቃም። በየጊዜው እየተመላለስኩኝ አስተያየቶቻችሁን ሀሳባችሁን እጠይቃለሁ፣ ከህዝብ ጋር እናካፍላለን። እሺ፣ ለጊዜያችሁና ስፋት ላለው ማብራሪያችሁ በጥልቅ አመሰግናለሁኝ። በአድማጮቻችን ስም እግዚአብሔር ይስጥልኝ እኛም እግዚአብሔር ቃለምልልስ ከዶክተር ዲማ ኖጎ እና ከሻለቃ ዳዊት ወልደ ኮርኪስ ጋር ዶክተር ዲማ ኖጎ በሽግግር መንግስት ወቅት የማስታወቂያ ሚኒስትር ነበሩ የኦሮሞ ነጻነት ግንባር መስራችም ናቸው። አሁን የኦሮሞ ዲሞክራሲያዊ ግንባር ምክትል ፕሬዚደንት ናቸው። ሻለቃ ዳዊት ወልደ ጊዮርጊስ ዲፕሎማትና የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር ነበሩ። ጽዮን ግርማ በኢትዮጵያ ወቅታዊ ጉዳይና በዳያስፖራ ፖለቲካዊ እንቅስቃሴ ዙሪያ ከሁለቱ እንግዶች ጋር በቪኦኤ የፌስቡክ ገጽ ውይይት አድርጋለች። ከዚህ ውይይት ላይ የተወሰደ ክፍል ቀጥሎ ይቀርባል። ሁለት እንግዶች እኔ ጋበዝ ነው የህይወት ታሪካቸውን ላስተዋወቅ ብዬ ብጀምር ሁሉንም ሰዓት የሚወስድ ነው የሚሆነው ተሳትፏቸው በጊዜ ቢለካ በጣም ረጅም ስለሚሆን፣ ስለዚህ አጠር አጠር አድርጌ አስተዋውቃችሁና ወደ ውይይታችን እንሄዳለን። በስተግራ በኩል የሚገኙት አቶ ዲማ ነጎ ናቸው። በሽግግር መንግስት ወቅት የማስታወቂያ ሚኒስቴር ነበሩ። የኦሮሞ ነጻነት ግንባር መስራችም እንደነበሩና ና በትግል ውስጥም እንደነበሩ ይነገራል። አሁን የኦሮሞ ዲሞክራሲያዊ ግንባር ምክትል ፕሬዚዳንት ኖት በስተቀኝ ደግሞ የሚገኙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። እሳቸውም የቀድሞ የመንግስት ከፍተኛ ባለስልጣን ነበሩ፣ ዲፕሎማት ነበሩ፣ ውጭ ጉዳይ ሚኒስቴር ነበሩ። እንደዚሁም ደግሞ የኤርትራ ክፍለ ሀገር አስተዳዳሪ ሆነው ሰርተዋል። በተለይ ደግሞ በ1977 ዓመተ ምህረት በኢትዮጵያ በተከሰተው ድርቅ ውስጥ የእርዳታ ምግብን በማሰባሰብ ትልቅ ድርሻ እንደነበሩት ይነገራልና ሁለቱ እንግዶች ሰሞኑን በቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ባዘጋጀው ውይይት ላይ ተገኝታችሁ የራሳችሁን ጥናት አቅርባችኋል። በእርግጥ ጥናቱ ለሀያ ደቂቃ የቀረበ ነው። ከዛ ውስጥ የተወሰነውን አንስተን የምንወያይበት ይሆናል። በተጨማሪም በፌስቡክ ገጻችን ላይ የተለያዩ አስተያየቶች፣ የተለያዩ ጥያቄዎች በሰራችኋቸው ስራዎች አሁን በምታበረክቷቸው አስተዋጽኦችም ላይ ተነስተዋል። እነሱንም ለመዳሰስ እንሞክራለን። ነገር ግን ለመጀመሪያ ያህል እንደው ከዶክተር ዲማ ልጀምርና ዶክተር ዲማ በኢሳትና በቪዥን ኢትዮጵያ ባዘጋጁት ውይይት ላይ ያቀረቡት ጽሁፍ ነበረ። በዛ ጽሁፍ ላይ የኢትዮጵያን ወቅታዊ ሁኔታ በሶስት ክፍል አድርገው አቅርበዋል። እንደው እሱን አጠር አድርገው ያቅርቡትና ከዛ መነሻ እንጀምር። ከርሶ ልጀምር። አመሰግናለሁ። አዎ፣ ቪዥን ኢትዮጵያ ባዘጋጀው ስብሰባ ላይ ያቀረብኩት ጽሁፍ ሽግግርን በሚመለከት ነው። ከታሪክም አንጻር በኢትዮጵያ ውስጥ ከአንድ መንግስት ወደ ሌላው ሽግግር ሲደረግ ምን አይነት ሁኔታ ነበር የሚለውና የወደፊቱስ ምን ሊሆን ይችላል ምን ሊመስል ይችላል ከሚል ነው። ከታሪካዊ አመጣጡ ነው የተነሳሁት። እዛ ጽሁፍ ላይ እንዳልኩት እስካሁን የነበረው የኢትዮጵያ አገዛዝ በጦር መሪዎች ነው፣ ኢትዮጵያ ስትገዛ የነበረው ሽግግሩም ሲደረግ የነበረው ከአንድ ጦር አመራር ወደ ሌላ ጦር አመራር በጉልበት አንዱ አንዱን አሸንፎ ነው የተተካው። በስርዓት ሽግግር የተደረገበት ጊዜ፣ በሰላማዊ መንገድ ከአንዱ መሪ ወደ ሌላ መሪ ሽግግር የተደረገበት ሁኔታ በጣም ውስን ነበረ። እና አሁን በኢትዮጵያ ውስጥ ያለው ሁኔታ በጣም አሳሳቢ ስለሆነ የሚቀጥለው ሽግግር ምን ሊመስል ይችላል ከሚል ነው ለማንሳት የፈለግኩት። በሶስት ሴናሪዮ የከፈሉት? አዎ፣ ወደ እሱ ለመምጣት ነው። አዎ፣ እንደምናውቀው ካለፈው አንድ ዓመት ጀምሮ ከፍተኛ እንቅስቃሴ ህዝቡ እያካሄደ ነው። በመንግስት ላይ ባለው ቅሬታና ለውጥም በመፈለግ ህዝቡ ከዳር እስከ ዳር በሚሊዮን እየተንቀሳቀሰ ነው። መጀመሪያ ኦሮሚያ ውስጥ ነው የተጀመረው፣ ከዛ ወደ አማራ፣ አሁን ወደ ደቡብ ክፍለ ሀገር ሀገርም ተሸጋግሮ ሰፊ የሆነ እንቅስቃሴ እያደረገ ነው። ከዚህም በመነሳት በስልጣን ላይ ያለው መንግስት የአስቸኳይ ጊዜ አውጀዋል። የሚቀጥለው ወደፊቷ ኢትዮጵያ ከዚህ ስርዓት ወደ ሌላ ስርዓት የምትሸጋገርበት ሁኔታ ምን ሊመስል ይችላል ከሚል ሶስት አይነት ሁኔታዎች ሊፈጠሩ ይችላሉ የሚል ነው እዛ ላይ ያስቀመጥኩት አንዱ የመጀመሪያው ምናልባት ይሄ የህዝብ ግፊት የውጭም ግፊት ተጨምሮበት እንደዚሁም ደግሞ የወደፊቱን የአገሪቷንም የወደፊት እድል በመመልከት ይሄ በስልጣን ላይ ያለው መንግስት ለድርድር ራሱን ክፍት ካደረገ የፖለቲካ መድረኩን ትንሽ ከፈት አድርጎ ሌሎች የፖለቲካ ኃይሎችን የአገሪቱን ህዝቦች ተቃዋሚ ፖለቲካ ኃይሎችን አገር ውስጥም ውጭ ያሉትንም ጨምሮ የሚያሳትፍ ጉባኤ አድርጎ ወደ ሰላማዊ ሽግግር አገሪቱን የመምራት ሁኔታ ሊኖር ይችላል። ስለዚህ በስልጣን ላይ ያለውን ፓርቲ ጠባይ ስናይ እንደዚህ አይነት ሁኔታ ይመጣል ብለን ተስፋ ብናደርግም በጣም ጨለመ ሁኔታ ነው ያለው። ይሄ ካልሆነ ሁለተኛው ደግሞ ሰናሪዮ ሊሆን የሚችለው ይህ ስርዓት በህዝብ ግፊት ይወድቅና ቀስ በቀስ ከታች የመንግስት ስልጣን እየተዳከመ ሄዶ በአገሪቱ ውስጥ ልዩ ልዩ አይነት የስልጣን ሴንተሮች የጦር አለቆች ዎር ሎርድስ ሊመጡ ይችላሉ። ይሄ መንግስት በኃይል ይሄንን የህዝብ ቁጣ በርደዋለሁ ብሎ ከተ ከሞከረ የሚሄደው ወደዛ ነው የሚል ነው። ይሄ ደግሞ ለሀገሪቱ በጣም አደገኛ ሁኔታ ነው የሚፈጥረው። የአካባቢውን ሁኔታ ስናይ ኢትዮጵያን ትልቅነትና ውስብስብ የፖለቲካና ችግር ይሄ መሳሰለውን ችግር ስናይ አገሪቱን ወደ መጥፎ ሁኔታ ሊያመራ ይችላል ነው። ሶስተኛው ሰናሪዮ አሁን በስልጣን ላይ ያለው መንግስት እንደሚመኘው ይሄንን የህዝብ እንቅስቃሴ ለጊዜውም ቢሆን ገጥቶት ከፍተኛ ጭፍጨፋ አካሂዶ ይሄንን እንቅስቃሴ ለጊዜውም ቢሆን ወደ ኋላ ሊያስጎትተው ይችላል። ብዙ ሰው ያልቃል፣ ብዙ ሰው ይታሰራል። ግን ለጊዜው ነው ሊያበርደው የሚችለው። ምናልባት ለተወሰኑ አመታት እንግዲህ ወደ ኋላ ሊገፋው ይችላል ማለት ነው። በጣም እናመሰግናለን። እንግዲህ በውይይት እንመጣበታለን እሱ ላይ ወደ ሻለቃ ዳዊት ሊሂድና ሻለቃ ዳዊትም እንዲሁ በኢትዮጵያ ውስጥ የብሄር ግጭት ሊነሳ ይችላል የሚል ስጋት እንዳሉት ፖለቲካ ፓርቲዎች በተለይ በውጭ ሀገር ያሉት መተባበር አለባቸው የሚል እንደዚሁም ደግሞ የኢትዮጵያ መንግስት ይወድቃል፣ ስለዚህ ሲወድቅ የሚኖረው የሽግግር ጊዜ ልናስብበት ይገባል በሚል ይዘት ያለው ጽሁፍ አቅርበዋል። እርስዎ እስቲ አጠር አድርገው ያስረዱና አጠቃላይ ሁለቱ ላይ እንመጣበታለን። እሺ፣ አመሰግናለሁ። ሲሆን ግን በመጀመሪያ መናገር የምፈልገው እኔ የማናቸው የፖለቲካ ድርጅት አባል አይደለሁም። እውነት ነው በመግቢያችን ላይ ያስተዋውቀናል። ከዛ በፊት ግን ብዙ ኢትዮጵያ ውስጥ ሰርቻለሁ እንደተነገረው። ከዛም ከወጣ በኋላ ብዙ አፍሪካ ሀገር ሰርቻለሁ። ከዛ ተመክሮ ተነስቼ አንዳንድ ጽሁፎች እጽፋለሁ። በመሀል ላይ እንዲያውም ሳስተዋውቅ የዘነጋሁት ነገር አለ የአፍሪካ ስትራቴጂ እና የደህንነት ጥናቶች ተቋም ዳይሬክተር ነው። በሱ አፍሪካ ሀገር በርካታ ስራዎችን እየሰሩ እንደሚገኙ ሳልጠቅ ሳልፍ ያለው የከፋ እንደው እና ሪሰርች እናደርጋለን። በዚህ አኳያ ድምፅ አለኝ እንደ ማናቸውም ኢትዮጵያ አንድ ድምፅ አለኝ። ያን ድምጽ እናሰማለሁ። ይሄ ድምጽ ደግሞ በጊዜ እና በእድሜ ገደብ የለውም። ስለዚህ ህይወት እስካለፈ ድረስ ማናችንም ቢሆን አስተዋጽኦ የማድረግ ኃላፊነት አለብን። በዛ መልኩ ነው የምጽፈውም የምናገረውም የምታየው እና ማስገንዘብ እፈልጋለሁኝ። ሌላው በቀደመታ በቪዥን ኢትዮጵያ ላይ የተሰጠኛ ርዕስ ሽግግርን በተመለከተ ነበረ። በዛ ሽግግር ጊዜ ሊኖር የሚችለውን ችግሮች ጠቁም ያለውኝ። በተለይ ደግሞ የተለያዩ አፍሪካ ሀገሮች የታዩትን ችግሮች በመመልከት ኢትዮጵያ ውስጥም እንዳይደገም መደረግ ያለባቸውን ሁኔታዎች ጠቁም ያለውኝ። በተለይም ደግሞ በአሁኑ ጊዜ አጋጣሚ ሆኖ በማንፈልገው መንገድ ኢትዮጵያ ውስጥ የሚደረገው ትግል በብሔረሰቦች አኳያ ነው የሚደረገው ትግል በዛ መልኩ ስለሆነ ምናልባት አገራዊ የሆነ ኢትዮጵያዊ የሆነ ንቅናቄ ቢሆን ኖሮ ጥሩ ነበር። ግን አሁን በብሔረሰቦች አኳያ ስለሆነ ያንንም ደግሞ ተገቢ አመራር ስለሌለው ይሄ ሁኔታ እየገፋበት ከሄደ ቅን ካልተቀናጀ፣ ትብብር ከሌለ በሜዳ ላይ የሚደረገው ትግል ወደማንጠብቀው አቅጣጫ ሊሄድ ይችላል የሚል ስጋት ስላለ ያንን በዛ ስብሰባ ላይ የጠቆምኩት ምንድን ነው፣ ወደ ሽግግር ደረጃ እንዳንደርስ ሊያደርጉ የሚችሉ ሁኔታዎች ምንድን ናቸው። ከዛ በኋላ ደግሞ ተቃዋሚ ኃይሎች በሜዳ ላይ የሚደረገው ትግል የሚያንጸባርቁ የተቃዋሚ ድርጅቶች ተባብረው አገር ውስጥ ለሚደረገው ትግል የማስተባበር መልእክት ካላስተላለፉ በስተቀረ ትግሉ ወደማይፈለግበት አቅጣጫ እንዳይሄድ አመራር ካልሰጡ በስተቀረ ችግር ይፈጠራል። ሁለተኛ ደግሞ በውጭ ሀገርም ሆነ በኢንተርናሽናል ኮሚኒቲው በአሁኑ ጊዜ የኢትዮጵያ ተቃዋሚ ኃይሎች በአንድ ድምፅ ስለማይቀርቡ ያንንም ችግር ለመፍታት ኢትዮጵያ ውስጥ ትግል የሚያካሄዱ ተቃዋሚ ኃይሎች አንድ ድምፅ እንዲኖራቸው አሳስቤያለሁ። እንግዲህ እንደ አንድ ኢትዮጵያዊ ነው ይህንን ጉዳይ የምመለከተውና የሚከታተለው እንደሚያገባው ኢትዮጵያ ብለዋል። ዶክተር ዲማ አሁን ሲናገሩ በሶስት ከፍለው ያስቀመጧቸው ጉዳዮች አሉ። እርስዎ ደግሞ የብሔር ግጭት ሊፈጠር ይችላል የሚል ስጋት አሉት እና እርሳቸው ያነሱት ሀሳብ ላይ የሚሰነዝሩት ሀሳብ ጥያቄ ምንድን ነው? እኔ በብሔረሰብ ግጭት የምለው ራሴ በግሌ ሩዋንዳ ሰርቻለሁ። የህዝብን እልቂት ታይቻለሁ። አንድ ህዝብ መካከል የእርስ በርስ ጥላቻ ሲፈጠር ወደ ምን አቅጣጫ ሊያመራ እንደሚችል ተገንዝቤያለሁ። በዛ አቅጣጫ የአሁኑ ሁኔታ የሚታየው ኢትዮጵያ ውስጥ በብሔረሰቦች መካከል ያለው በተለይ ደግሞ በትግራይንና ሌላውን ህዝብ አስመልክቶ ያለው በሶሻል ሚዲያም የሚታየው በሜዳ ላይም የሚታየው ሁሉ ወደ ጥላቻ ስለሚያመራ ይሄንን ጥላቻ ለማቀዝቀዝ እና ህዝቡ ተባብሮ ወደ አንድ የሁሉን ዘር ሁሉም ብሔረሰቦች በአንድ እኩልነት ሊመለከት ወደሚችል መንግስት ስርዓት ለማቋቋም ወደዛ አቅጣጫ እንዲያመራ ነው የምንፈልገው የምንጠብቀው። ህዝቡ ኃላፊነት አለብን። ሁሉም በሶሻል ሚዲያ በየቦታው ያለ ኃላፊነት አለብን። አለሀላፊነት የምንናገረውና የምንሰራው የእርስ በርስ ጥላቻ ፈጥሮ ወደ እልቂት ሊያመራ ስለሚችል ይሄንን ለማስገንዘብ ሞክር ያለ ዶክተር ዲማ እንግዲህ አነሱት ላይ ለምሳሌ ከመንግስት ጋር መነጋገር እንደ አንድ አማራጭ አንስተው፣ ግን እሱ ደግሞ ማይሳካ ሊሆን ይችላል ብለዋል። እንደዚሁም ደግሞ መንግስት የሚወስዳቸው እርምጃዎች ግጭቶቹን ተባብሰው እልቂትም ሊመጣ ይችላል። በሶስተኛነት ደግሞ በስልጣን ላይ ያለው መንግስት ደግሞ አሁን ያለውን ጫና ቀጥሎበት ከሄደ እንደዚሁ የባሰ ነገር ሊመጣ ይችላል ብለው በሶስት ይክፈሏቸው እንጂ አንዱም አማራጭ ሀሳቦች አይደሉም። ስለዚህ ምንድን ነው ታዲያ የሚሉት? የተሻለው መንገድ እኔ እዛ ጉባኤ ላይም ያቀረብኩት ከሦስቱ አንዱ ሴናሪዮ ይህ መንግሥት ትንሽ የፖለቲካ መድረኩን ከፈት እንዲያደርግ ነው። ይህን ብዙ ደጋፊዎች አሉት። ይህ መንግሥት ውጪ፣ በተለይ ታላላቅ መንግስታት አሜሪካን ጨምሮ ከኋላ ዋሉ፣ ከፍተኛ ተጽዕኖ ሊያደርጉ ይችላሉ። እነዚህ መንግስታት በሌሎች ሀገሮች እንዳደረጉት ሁሉ ሳንክሽን ሁሉ ያደርጋሉ። በሚያንማር፣ በደቡብ አፍሪካ፣ የዛሬ ሀያ ዓመት በፊት በዚምባብዌ ላይ አሁንም እየተካሄደ ለጫና ለውጥ አምጣ እንጂ እና በልዩ ልዩ ሀገሮች ላይ ከፍተኛ ጫና ለማድረግ ይችላሉ። በዚህ መንግስት ላይ ግን እስካሁን ያደረጉት ምንም የለም። እና ኢትዮጵያ በጣም የተወሳሰበ ችግር ያላት ሀገር ናት። እና ብዙ ሕዝብ የሚኖርበት ብዙ ብሔረሰቦች፣ ታላላቅ ሃይማኖቶች ያለበት ነው እና ይሄ ወደ ስርዓት አልበኝነት ከሄደ የእርስ በርስ ጦርነት፣ ሻለቃም እንዳለው የብሔረሰቦች ግጭት፣ ይሄ ይህንን ሁኔታ ሊያስከትል የሚችል ነው። ይሄ ደግሞ ለማንም ስልጣን ላይ ያለውም ስርዓት የሚጠቅም አይደለም። ኢትዮጵያ የሁሉም አገር ናት። የተወሰኑ ቡድን ወይም የቲፒኤልኤፍ ወይም የኢፒአርዲኤፍ የተወሰነ ቡድን ንብረት አይደለችም። ለሁሉም ህዝብ ከፈታ አድርጎ ሁሉም በአገሬ ጉዳይ ያገባኛል የሚል ሁሉ የተሳተፈበት ብሔራዊ ጉባኤ መጠራት ያለበት ይመስለኛል። ይህ ካልሆነ ወደ ጥፋት ነው የሚሄደው። ይህ መንግስት መውደቁ ማይቀር ነው። ግን አወዳደቁ አገሯንም አገሪቷንም ይዞ እንዳይወድቅ ለማድረግ እነሱም ኃላፊነት አለባቸው። ይህንን የውጭ ኃይሎችም እንግዲህ ግፊት እንዲያደርጉ ነው ዋናው ጥረታችን ዶክተር ማ እንግዲህ እዚህ የፖለቲካ እንቅስቃሴ ውስጥ በጣም ረጅም ጊዜዎት ነው። ኢህአዴግ ስልጣን ላይ ከመውጣቱ በፊትም በትግል ጊዜም ነበሩና የኢትዮጵያን የፖለቲካ ሁኔታ ያውቁታል። የኢትዮጵያን የፖለቲካ ሁኔታ ወደኋላ ዳሰን ለመመልከት ረጅም ጊዜ ቢፈጅም፣ ነገር ግን በተደጋጋሚ የሚነሳው የኢትዮጵያን መንግስት የሚቃወሙ ሰዎች የሚያነሷቸው ጥያቄዎች እስካሁን ድረስ መቀጠላቸውን ነው ኢህአዴግም ስልጣን ላይ ከወጣ በኋላ ሀያ አምስት አመት ነው አሁን እስካሁን መቀጠሉ ነው። የኢትዮጵያ መንግስት በውጭ የሚገኙ የዲያስፖራ የተቃዋሚ አባላትን አገር በመበጥበጥ ይከሳቸዋል። እነሱ የሚያራምዱት ፖለቲካ ነው ኢትዮጵያ ውስጥ ያለውን ሕዝብ ወደ አልተፈለገ አቅጣጫ የሚወስደው ብሎ ይከሳቸዋል። በውጭ ያሉት ደግሞ እንደዚህ አይነት ሀሳቦችን የሽግግር የውይይት ጊዜ እያሉ አሁን እዚህ ደርሰዋል። አሁን ደግሞ በቅርብ ጊዜ እንደሚታየው ኢህአዴግ ዝግጁ ባይሆንና ውይይት ባይደረግ በእናንተ በኩል ምን ሌላ የተሻለ አማራጭ አለ? አገር ውስጥ እኮ የፖለቲካ መድረኩን ዘግቶ አገር ውስጥ ያሉ ተቃዋሚ ኃይሎች ከህዝብ ጋር እንዳይወያዩ፣ ህዝብ እንዳያደራጁ፣ አመራር እንዳይሰጡ ያደረገው እኮ በስልጣን ላይ ያለው መንግስት ነው። ለዚህ ነው ህዝቡ ከዛ ውጭ አመራር የሚፈልገው። እና ውጭ ያሉት በልዩ ልዩ ዘዴዎች በሶሻል ሚዲያ በመሳሰለው ህዝቡን ለማነሳሳት እድል ያገኙት እኮ አገር ውስጥ ያለው የፖለቲካ መድረክ ስለተዘጋ ነው። እነዚህ ውጭ ያሉትም የፖለቲካ ኃይሎች አብዛኛዎቹ፣ ለምሳሌ እኔንም ጨምሮ መጀመሪያ ወደን አይደለም፣ ከሀገራችን የወጣ ነው። ተገፍተን ነው። የመጀመሪያው አመት ተሳትፈን ከዛ በኋላ ተገፍተን ነው ከሀገራችን እንድንወጣ የተደረግ ነው። ወጥተን ደግሞ ዝም ብለን አንቀመጥን። የሀገራችን ሁኔታ ይመለከተናል። ይሄ መንግስት ወደ መጥፎ እየመራት መሆኑን ይሄን ሀገር በልዩ ልዩ ጊዜ አሁን ለምሳሌ የእኛ ድርጅት የኦሮሞ ዴሞክራሲያዊ ግንባር የተለያዩ ደብዳቤዎች ለዚህ መንግስት ጽፏል። በስልጣን ላይ ያሉትንም ጠቅላይ ሚኒስትር አግኝተን አነጋግረናል። እና አያያዛችሁ ልክ አይደለም ጭብጥ አላችሁ፣ ምንም የለም። መልስም አልተሰጠንም። መልስም አልሰጠ በእናንተ በኩል ለደጋፊዎቻችን ወይም እንታገልለታለን ለምትሉት ህዝብ እጃችሁ ላይ የተጨበጠ ነገር ምን አለ? ምትሰሩት እንግዲህ ህዝቡ ማደራጀት ነው የእኛ ስራ፣ በተለይ አሁን በሚካሄደው እንቅስቃሴ ውስጥ በስርዓት እንቅስቃሴው በስርዓት እንዲሆን ወደ ግጭት እንዳይሄድ በሰላማዊ መንገድ ትግሉን እንዲቀጥል ህዝቡ ጥያቄውን በጀመረው መንገድ ቀጥል እና ግፊቱ አገር ውስጥ ያለው ግፊት እየተጠናከረ ሲሄድ የውጭውም ግፊት ደግሞ አሁን በተለይ በዚህ አመት ውስጥ ከዚህ በፊት ተሰምቶ የማያውቁ ግፊቶች ነው እየተካሄዱ ያሉ በአውሮፓ ማህበር በኩል የአውሮፓ ፓርላማ ለምሳሌ በዚህ አመት መጀመሪያ ላይ ያሳለፈው ውሳኔ በጣም ትልቅ ቦታ የሚሰጠው ነው። እንደዚሁም የአሜሪካ መንግስትም እየደጋገመ ያዘው መንገድ የማያዋጣ መሆኑንና ዳያሎግ መጀመር እንዳለበት ይሄ መንግስት ጀርመን መንግስትም ባለፈው ጊዜ የጀርመን ቻንስለር ኢትዮጵያ ሄዱ ጊዜ ይህንኑ ነው እየመከሩ ያሉት። ይሄ መንግሥት ዳያሎግ ነው የሚያዋጣት ኢትዮጵያን ሪፕሬሽን ይሄ በጦር ሕዝብ በመግደል በማሰር አዋጣም የሚል ነው እና የአስቸኳይ ጊዜ አዋጁ ደግሞ ያንኑ ከዚህ በፊት ያደርጉ የነበሩትን ሪፕሬሽን በበለጠ ለመቀጠል ያደረጉት ነገር ነው እንጂ ምንም የፖለቲካ መፍትሄ የሚያመጣ አይደለም በኢትዮጵያ ውስጥ ያለው ችግር የጸጥታ ችግር አይደለም የፖለቲካ ችግር ነው የፖለቲካ ችግር ደግሞ የፖለቲካ መፍትሄ ነው የሚፈልገው ሻለቃ ዳዊት እዚህ ላይ የሚጨምሩት ወይም የሚቃወሙት ወይም ያልተስማሙበት ሀሳብ ካለ እርስዎ ልጠይቆት እና ከኢታያጅ ጥያቄ አለኝ ማልስማመበት ሳይሆን በጠቅላላው ስንነጋገር አሁን ሽግግር ነው የምንነጋገረው ግን መጀመሪያ ሽግግሩ ላይ እንዴት እንደርሳለን ነው። አንዱ ፎርሙላ የቀረበው በውይይት ከዚህ መንግስት ጋር ውይይት አድርጎ ነጎሼት አድርጎ ምናልባት ለውጥ ለማምጣት ይቻላል ነው የሚመስለኝ። ይሄ መንግስት የሚወያይ አይመስለኝም። ምክንያቱም በመሰረቱ የዚህ መንግስት ስርዓት ችግር ምንድን ነው? ኢህአዴግ ይባል እንጂ ከኢህአዴግ ጀርባ ያለው የቲፒኤልኤፍ መዋቅር ነው እዚህ ውስጥ ያለው። ይሄ የቲፒኤልኤፍ መዋቅር ደግሞ በዘር ላይ የተመሰረተ ነው የቲፒኤልኤፍ ስትራክቸር መዋቅሩ የቲፒኤልኤፍ አይዲዮሎጂ ሲመሰረት ጀምሮ ቲፒኤልኤፍ አይዲዮሎጂ አለው። ያ ለህዝብ የታወቀ ነው። እነዚህ ሁለቱ ካልጠፉ በስተቀረ ኢትዮጵያ ውስጥ ሰላም ሊመጣ አይችልም። እንግዲህ ኔጎሲሽንስ በሚደረግበት ጊዜ ይሄ መንግስት ይህንን ተቀብሎ የቲፒኤልኤፍ መዋቅርና የቲፒኤልኤፍ አይዲዮሎጂ የተነሳበትን አይዲዮሎጂ አጥፍቶ በአዲስ በነጻብ ከሆነ ሜዳ ተነስተን አዲስ ስርዓት እንፍጠር የሚል ላይ ራሱን ማጥፋት ስሊሆንበት ይፈቅዳል አይፈቅድም ትልቁ ጥያቄ ነው። ይህ ደግሞ መሆንም ያለበት ይሄ ነው። ግን እዛ ደረጃ ለመድረስ ምን አይነት ትግል ነው መካሄድ ያለበት የሚለው ነው ብዙ የሚያነጋግረውና የሚያወያየው። የእኔ ሀሳብ ትብብር እንዲፈጥሩ ነው ፓርቲዎቹ፣ እሱን ነው የምገፋው ብለዋል። ነገር ግን በተለይ በውጭ ሀገር የሚገኙ የተቃዋሚ ፓርቲዎች በሀገር ውስጥም እንደዛው ነው። ግን ደግሞ በውጭ ሀገር ያሉት በጣም የተለያየ ሀሳብ ያላቸው ተመሳሳይ ሀሳብ እንኳን ቢኖራቸው አብረው ሲሰሩ የማይታዩ እና ይሄ ደግሞ ለረጅም ጊዜ የዘለቀ ነው በምን መልኩ ነው ታዲያ ትብብርን የሚያደርጉት እንዴት ሊመጣ ይችላል እሱ ጥሩ ጥያቄ ነው ይህ እስከዛሬ ድረስ ሲጓተት የመጣ ከጥንት ጀምሮ ሲጓተት የመጣ ነው አዳማጮች መድራት ያለባቸው ላርጀስት ነምበር ኦፍ ሊበሬሽን ሙቭመንት የፖለቲካ ድርጅት በአለም ውስጥ ያለው ኢትዮጵያ ውስጥ ነው እና በጣም ያሳዝናል እና ሊበሬሽን ሞት ይሁን የተለያየ ድርጅት ይሁን ግን በቁጥር ብዛት አንደኛ በዓለም ውስጥ ኢትዮጵያ ነች። እና ይሄ ሁሉ አብሮ ለመስራት ፈቃደኛ ባለመሆን በትናንሽ በግለሰብ በግለሰቦች ስልጣን ወይም ደግሞ የእኔ ሀሳብ ብቻ ነው ተቀባይነት ሊኖረው የሚገባው ከሚለው የተነሳ ነው። ግን አሁን ጥረታችን ምንድን ነው? በጠባቡ በስፋት ሳይሆን ኢትዮጵያ ውስጥ ትግል የሚያካሂዱት ድርጅቶች እነሱን የሚወክሉ መሪዎች እንዲሰባሰቡና በአንድነት ይህን ትግል አቅጣጫ እንድናስይዘው ነው። እነዚህ ስድስት ወር ሰባት ወር የፈጀ ውይይት ተካሂዷል። አሁን አልቋል። ግን ዋናው ኢትዮጵያ መሰረቱ ምንድ ኢትዮጵያ ነች። በዴሞክራሲና በእኩልነት የምትተዳደር ኢትዮጵያ ለመመስረት ምን እናድርግ በሚለው ትልቁ ፍሬምወርክ ውስጥ ትልቁ ክልል ውስጥ ነው ውይይት እንዲያካሄዱ ያደረግነው። እና አሁን በእውነቱ እኛ ፋሲሊቴተር ነበርን፣ አመቻችልን። ግን እነሱ ተቀምጠው አምስት ስድስት ወር ፈጀባቸው፣ ተስማምተዋል። አሁንና ይፋ ወጥተዋል። አገራዊ ንቅናቄ የኢትዮጵያ አገራዊ ንቅናቄ ተቋቁሟል። እንግዲህ የኢትዮጵያ አገራዊ ንቅናቄ ምንድን ነው? በሀገር ውስጥ የሚደረገውን ትግል መርክል ለማስያዝ በውጭም ደግሞ የኢትዮጵያ ሕዝብ ትግል ድምፅ ሆኖ ለዓለም ሕዝብ እንዲቀርብና ወደ ሽግግር የሚያቀርብ ሁኔታ ሲደርስ ለዛ ሽግግር የሚያመቻች ኃይል ይሆናል ማለት ነው። መግባባት ደረጃ ላይ ደርሰዋል። ይህም ደግሞ የሆነው ከምንድን ነው? አገር ውስጥ ያለው ሁኔታ ጊዜ አይሰጥም። ወደማንፈልገው አቅጣጫ ሊሄድ ይችላል። ሶማሊያ አይተናል፣ ሱዳን አይተናል፣ የመን አይተናል፣ ሴንትራል አፍሪካ ሪፐብሊክ አይተናል፣ ግብፅ አይተናል። በየአካባቢያችን ያለው ሁኔታ ስናየው እንደዚህ ያለ ትርምስ ውስጥ ገብተዋል ሀገሮች እና እዛ ስርአት ውስጥ እንድንገባ አንፈልግም። እንደዚህ ያለ ሽብር ውስጥ መግባት አንፈልግም። የእርስ በስ ጦርነት ውስጥ መግባት አንፈልግም። ስለዚህ በስነ ስርአት ከተመራ ይሄ ትግል በቂ ተጽዕኖ አድርጎ ይሄ መንግስት ላይ መንግስት ሪዛይን አድርጎ ምናልባት አዲስ ኤሌክሽን በአዲስ ኤሌክቶራል ኮሚሽን የዓለም ህብረተሰብ የሚሳተፍበት ኤሌክቶራል ኤሌክሽን ተደረግ ከሄዶ አዲስ ስርዓት መፍጠር ይቻላል። ውይይቱ አላበቃም። በሌላ ጊዜ መለስበታለሁ። ለድረ ገጽ ተከታታዮቻችን ግን የውይይቱን ሙሉ ክፍል በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ታገኙታላችሁ። ለስንብት አንድ ሞቅ ያለ ሙዚቃ ልጋብዝሽ እስቲ ...tesatafi uç açınım, adım aç uçacınım iki ikafır tutalım. Anca meşe, sidreli yadırlaş. ከጥንት አንስቶ እስከዛሬ ሲዘፈን ኖሮ አድማጮች አሁን አጫጭሮ የማጠቃለያ ዜናዎችን አሰማለሁ። በኢጣሊያ ከሦስት ወራት በኋላ እንደገና ሌላ ከባድ ርዕደ ምድር ማዕከላዊ ግዛቷን ሰብቋል። በሪችተር መመዘኛ 6 ነጥብ 6 የተመዘገበው የመሬት ነውጽ ዛሬ ማለዳ በተለያዩ የሀገሪቱ አካባቢዎች ህንፃዎችን አፈራርሷል። በትንሹ ሀያ ሰዎች ቀላል ጉዳት ደርሶባቸዋል ሲል የኢጣሊያ የሲቪሎች ድነት ጥበቃ ባለሥልጣን አስታውቋል። በሰው ሕይወት ላይ አደጋ ያልደረሰው በተራራማው አካባቢ የሚኖሩ ሰዎች ከሁለት ሳምንታት በፊት የርዕደ ምድር ምልክቶችን ካዩ በኋላ አካባቢውን ለቀው በመውጣታቸው ነው ተብሏል። ከኖርሲያ ሰሜን 6 ኪሎ ሜትር ርቀት ላይ የተፈጠረው የከባዱ የመሬት መንቀጥቀጥ ስሜት 117 ኪሎ ሜትር ርቆ ሮም ከተማ ተሰምቷል ተብሏል። ቱርክ ካለፈው ዓመት ሐምሌ፣ የከሸፈው መፈንቅለ መንግሥት ጋር በተያያዘ ተጨማሪ 10,000 የመንግሥት ሠራተኞችን ከሥራ አባራለች። ይኸው ምሁራን መምህራንና የጤና ሠራተኞችን ከሥራ መታገድ የሚገልጸው መመሪያ ይፋ የተደረገው በትላንትናው ዕለት ነው። ከከሸፉ የመንግስት ግልበጣ ጋር በተያያዘ ቱርክ ቀደም ሲል 80ሺህ ሰራተኞችን ያባረረች ሲሆን ከ30ሺህ በላይ አስራለች። የሀገሪቱ ፕሬዚደንት ሬሴፕ ታይፕ ኤርዶጋን ለመፈንቅለ መንግስቱ ሙከራ በተደጋጋሚ የሚከሱት እዚህ በዩናይትድ ስቴትስ በስደት ላይ ያሉትን የሃይማኖት መሪ ፌቱላ ጉሌነን ነው። እርሳቸው ግን እጃቸው እንደሌለበት ይናገራሉ። የዲሞክራቲክ ፓርቲው ለፕሬዚደንትነት በእጩነት ያቀረባቸው ሂለሪ ክሊንተን የፊቢአይ ከኢሜይል ምርመራው ጋር በተያያዘ ተገኝቷል የተባለውን አዲስ መረጃ እያጤነው ነው መሆኑ ያሳወቁበት ጊዜ ያልተጠበቀና ሕሊናን የሚረብሽ ነው ሲሉ ጠርተውታል። ዜናው አበቃ።